اس Radio اس راديو محبا رسم؟ محبا رسم؟ محبا رسم؟ محبا رسم؟ ከ ዘጠና ሶስት ፐርሰንት በላይ የክርስትናና እስልምና እምነት ተከታዮች ምድር ለፈለቁ ኢትዮጵያውያን ሃይማኖት የህይወታቸው ማዕከል ነው። እምነታቸው በአገር ድንበር የተወሰነ ባለመሆኑም ስደት፣ ስራ፣ ትምህርትም ይሁን የኑሮ እጣፈንታ መርቷቸው በሚኖርባቸው የባህርማዶ አገራት ሁሉ እምነታቸው አይነጠላቸውም። ይሁንና በአዲስ አገር አዲስ ቤተ እምነት ማድርጀት ግና የዋዛ ባለመሆኑ የአገሬውን እገዛና የምዕመናንን እምነታዊ ትብብር ግድ ይላል። የአውስትሬሊያን ምድር ለረገጡት ቀደምት መጤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእምነት ልጆችም የገጠማቸው ቀዳሚ ፈተና ይኸው ነው። የእምነት ምሰሷቸው፣ የመንፈስ ጸጋ መላበሻቸው የሆነችውን ቤተ ክርስቲያን ማቆም እንዲህ ባለው ወቅት ነበር። በዛሬው ዕለት ሰኞ ኤፕሪል 19 የቀብር ስነ ስርዓታቸው የተፈጸመው ሊቀ ዲያቆን ፊሊፕ ጆን ኒውመን። በሜልበርን ለኢትዮጵያ ኦርቶዶክስ እምነት ተከታዮች ከማጽናኛ ቃላት ያለፉ በርካታ እገዛዎችን ያደረጉት ሊቀ ዲያቆን ኒውመን ዛሬ በሕይወት ባይኖሩም በሜልበርን የቅዱስ ጳውሎስ ካቴድራል የሕይወት ታሪካቸው በመልካም አገልጋይነታቸው እንደተነሳ ሁሉ በስፍራው በነበሩና የመጨረሻ ስንብታቸውን በከበሬታ በቸሩትና ውለታ በገባቸው ኢትዮጵያውያን አንደበትም ተዘክረዋል። ምስጋናና ሐዘናቸውን ከገለጡት አንዱ አቶ ኃይለ ልዑል ገብረ ስላሴ ናቸው ። ቅድሚያ ካሳሁን አመሰግናለሁ። ዲያቆን ፊሊፕ ኒውማን ማቃቸው ለመጀመሪያ ጊዜ ያገኘኋቸው ኢትዮጵያ፣ አዲስ አበባ ላይ ነው። ለጉብኝት መጥተው የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን፣ በወቅቱ የነበሩትን ፓትሪያርክ ብፁዕ ቅዱስ አቡነ መርቆሪዎስን አነጋግረው ከዚያ በኋላ በአውስትራሊያ የኢትዮጵያ ቤተክርስቲያን እንዲቋቋም ቃል ገብተው ወደዚህ አገር ተመልሰዋል። ከዚያም እዚህ ከመጡ በኋላ ማድረግ የሚችሉትን ነገር ሁሉ ለህብረተሰቡ ለማድረግ ቃል በገቡበት መሰረት ከኢትዮጵያውያን ጋር ግንኙነት ፈጥረው በዚያ ግንኙነት አማካኝነት እሳቸው ስፖንሰር ሆነው የመጀመሪያውን ካህናት ወደዚህ መጥተው አገልግሎት እንዲሰጡ የኢሚግሬሽኑን ፕሮሰስ ያካሄዱ፣ ካህናቱም ከመጡ በኋላ ደግሞ በዚህ እንዳይቸግራቸው ማረፊያውን አስመልክተው እንደዚሁም ደግሞ የገንዘብ እርዳታ ከቤተ ክርስቲያናቸው በየሁለት ወርም በየሶስት ወርም አስተዋጽኦ እያደረጉ በኋላም ደግሞ ብዙ ቱራክ በተባለው ቤተ ክርስቲያን በተለይ በትልቁ ሴንት ጆንስ በተባለው ቤተ ክርስቲያን የእሳቸውን ምዕመናን በሙሉ እያሰባሰቡ እኛ ራት እያዘጋጀን ዛሬም በለቅሶ ላይ እንደተነበበው እየሄዱ ለእኛ የሚሆነውን ገንዘብ እያሰባሰቡ ቤተ ክርስቲያናቸው ሲደግፉ ነበር። በኋላም ለአማርኛ ትምህርት ቤት መከፈት ሁሉ በዚሁ እሳቸው ባሰባሰቡት ስብሰባ ቦርድ ላይ ተወያይተን እቅድ ይዘን ሲያነጋግሩ ነበረ። በኋላም ቤተ ክርስቲያን ሲገዛ ደግሞ እኛ አንደኛ በቁጥራችን ትንሽ ነበርን፣ ሁለተኛ በዚህ ሀገር ታዋቂነትም የለንም፣ ሶስተኛ የምናሰባስበውም ገንዘብ አነስተኛ በመሆኑ የአካባቢውን ባንክ ኃላፊዎች በማነጋገር ለቤተ ክርስቲያን ብድር እንዲገኝ አስተዋጽኦ ያደረጉ የመሩ ትልቅ ሰውና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ ባለውለታ የነበሩ ሰው ነበሩ። እንግዲህ እኛ መጀመሪያ ወደዚህ ከመላከታ ቦር ጋር እኔና መላከታ ቦር ወደዚህ ሀገር ስንመጣ ያገኘናቸው የቤተ ክርስቲያን አሰሪና አደራጅ ኮሚቴ ተብለው ያገኘናቸው ሶስት ሰዎች ናቸው። አቶ አለምሸት ዛሬ በመካከላችን ተገኝተዋል። አቶ መኮንን ከበደና አቶ በድሉ ነበሩና ከነዚህ ሰዎች ጋራ ሆኖ ነበረ ፊሊፕ ኒውማን ከሌሎቹም እነ ሮበርት ግሪበን የሚባሉ አሉ። እነ ሳቫዞ ጎስታኪስ የሚባልም ሰው ነበረ። ወዴት እንደደረሰ አላቅም። በአሁን ሰዓት ከነዚህ ጋር ሆኖ ነበረ። በአጠቃላይ እንግዲህ አንድ ኮሚቴ፣ ቤተክርስቲያን አደራጅ ኮሚቴ የሚል ተቋቁሞ በዚያ ኮሚቴ አማካኝነት ለረጅም ጊዜ የመጀመሪያዋን ቤተክርስቲያን በሜልበርን በተለይ የደብረ ሰላምን መድኃኔ ዓለምን ቤተክርስቲያን ምስረታ ያከናወን ነው ግዥውም እንዲካሄድ በዚህ ኮሚቴ በኩል ነበረ የተከናወነውና ይህንን ያደረገልን ወይም ያደረጉልን ፊሊፕ ኒውማን ነበሩ በሰዓቱና ከልብ በዚህም ደግሞ እናመሰግናቸዋለን። በዚህ አጋጣሚ እንግዲህ ጥልቅ ሐዘን ተሰምቶናል እሳቸው በማለፋቸው። እኔ ደግሞ የማውቃቸው ቤታቸው፣ ብዙ ጊዜ ጋብዘውናል። በተለይ ከመላከ ታቦር ጋራ እንዲሁም ደግሞ ትምህርት እንድንማር እንግሊዝኛ ቋንቋ እንድንማር ዩኒቨርስቲ ስኮላርሽፕ እንድናገኝ እና የዩኒቨርሲቲ ዲግሪ ፕሮግራም እንድንቀጥል ብዙ አይነት አስተዋጽኦ ያደረጉ ሰው ናቸው። በቅርቡ በቅዱስ ሚካኤል ቤተክርስቲያንም መጥተው ነበረ የዛሬ ዓመት አካባቢ ለበዓል ላይ ከዚያ ኮረናው ከመከሰቱ በፊት ከዚያ በኋላ ግን አልተገናኘንም። እንግዲህ በዚህ አጋጣሚ ጥልቅ ሐዘን ተሰምቶናል ሰምቶናል። ለመላው ብዙ ኢትዮጵያውያን ያውቋቸዋል። ለሚያውቋቸው ሁሉ መጽናናት እንዲሰጥልን በተለይ ለቤተሰቦቻቸው፣ ለልጆቻቸው፣ ለልጅ ልጆቻቸው በሙሉ እግዚአብሔር ነፍሳቸውን በገነት ከቅዱሳን ጋራ ያሳርፍላቸው ብለን እንደመድማለን ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ራሳቸውን ችለው ቤተ ክርስቲያን እንዲያቆሙ አስተዋጽኦ ያበረከቱትን የልቀ ዲያቆን ፊሊፕ ጆን ኒውመንን ድጋፎች በዋቤነት የዘከሩት ሌላው ኢትዮጵያዊ አቶ አለመሸት ተስፋዬ ናቸው። ካሳው ጣም እያመሰገንኩ ዛሬ እዚህ የተገኘ ነው ፊሊፕ ኒውማን በሕይወት ህልፈታቸው ላይ በመገኘት ሸኛኘት ለማድረግና የተሰማንን የያዘን እንትን ለመግለጽ ነው የመጣ ነው። ያው ቤተሰቦቻቸውን አግኝተን ሀዘናችንን ገልጸናል። ግን ፊሊፕ ለረጅም ጊዜ የምናውቀው ሰው ነው እና ቪክቶሪያ ወይም ደግሞ በአውስትራሊያ ቤተክርስቲያን እንዲመሰረት ትልቅ አስተዋጽኦ ያበረከ ከተነው። ምናልባት እሱ ባይጀምር ኖሮ ምናልባት ምናልባት እንደው አንድ 15 ዓመት በላይ ይፈጅብን ነበረ ማለት እችላለሁ። ለምን ሀሳቡ የእሱ ነው። ያሰባሰበን እሱ ነው የራሳችሁ ቤተ ክርስቲያን ቢኖራችሁ ብሎ ኮሚኒቲ የነገረ እሱ ነው። እና ለረጅም ጊዜ ነገሩ ላይ ፍርሃት ነበረን። ካህን አምጥተን ዲያቆን አምጥተን እንዴት እናስተዳድረዋለን? ያለነው ሰው ቁጥራችን በጣም አነስተኛ ነው እና ቤተ ክርስቲያንስ ከየት አምጥተን እንገነባለን በሚል ብዙ ጊዜ ከሱ ጋር አሳልፈናል፣ እየተወያየን እኔ መኮንን እና በድሉ። እሱ ግን ብዙ ጊዜ አግባባናል። ምንም ችግር የለም እኛ እንተባበራለን፣ ቦታ ቦታን ቦታ ከተገኘ በኋላ ደሞ ለካህናቱ መተዳደሪያ ደሞዝ ያስፈልጋቸዋል፣ ቤት ያስፈልጋቸዋል እያል ብዙ ጊዜ እናስቸግረው ነበር። እና እሱ ሁሉን ነገር በእኔ ጣሉት፣ በቃ እና መኖሪያ ቦታ እንድናገኝ አዘጋጀልን። የተለያዩ ቤተክርስቲያኖች አገልግሎት ለማግኛ እነሱን ሁሉ አመቻቸልን። እኛ የዓለምንም ወጪ ካህኑንም ዲያቆኑንም አስመጥቶ በየሳምንቱ የገንዘብ እየከፈላቸው ያኖርልን ነበር። እንዳውም ያበረታታን ነበረ። ሌላ ሱቅ ብትከፍቱ የኢትዮጵያ ባህል ልብሶች ቢሸ ማስወገድ ለካህኑ ስራ መፍጠር ይቻላል፣ ብዙ ነገሮችን በር ይከፍትልን ነበር እና ቅድም በጸሎት ላይም እንደተነገረው ለእኛ ፈንድሬይዚንግ ለቤተ ክርስቲያኑ ፈንድሬይዚንግ ማዘጋጀት በየቤተ ክርስቲያኑ እራት እያዘጋጀን እየሄድን እና ፈንድሬይዚንግ በማድረግ ብዙ አስተዋጽኦ አድርጓል እና እስከ መጨረሻው ያልተለየን ሰው ነው እና በጣም ርኅሩህ፣ በጣም ደግ ሰው ነው። ምናልባት ቅድም ታሪኩም ሲነበብ ከሰማ ለብላክ ላይፍ ማተር በሚል ሰልፍ ላይ ወጥቶ ነው ወድቆ ሰውነት መሰባበር ደርሶበት የሞተው። ምናልባት ያ ነገር ባይሆን ኖሮ ረዘም ያለ እድሜ የመኖር እድሉም ነበረው። እንግዲህ የሰው ልጅ ከሞት አይቀርም። በጎ ነገር ብዙ በጎ ነገር ሰርቷል። በጣም የሚቆጨኝ ግን ብዙ ጊዜ የምናስበው ነገር መላከታ ቦርንም አምጥተን እሱንም ሁሉንም እናመሰግናቸዋለን የሚል ሀሳብ ነበረን። ሀሳባችን ሳይሳካ በመቅረቱ በጣም አዝናለው። እና ከዚህ መማር ያለብን ግን አገልግሎት ለሰጠ ለደገፈ በሕይወቱ ምስጋና ማቅረብን የሚያክል ነገር የለም። ዛሬ ቤተ ክርስቲያን ውስጥ ጸሎት ሲደረግ፣ ለኢትዮጵያኖች ያደረገው ነገር ሲነገር፣ እኛ ግን እግዚአብሔር ይስጥልን ላደረክልን ነገር አለማለታችን በጣም በጣም ከሚገባው በላይ ቆጭቶኛል እና አሳዝኖኛል። ይሄ ለሌላ ጊዜም ትምህርት ሊሆነን ይችላል ብዬ አስባለሁ። ላገለገለ ለራስም ወገን ይሁን ለባዕድም አገልግሎ ለሰጠ ተሰጠ ለደገፈ እግዚአብሔር ይስጥልን ማለት ትልቅ ነገር ነው እና ይሄ ወደፊት እንዳይሆን ካሁኑ የእኛ ሕብረተሰብ ቢያስብበት ጥሩ ነው ብዬ አስባለሁ እና ለጠየቀኝ እንትን በጣም አመሰግናለሁ። እሳቸውንም እንግዲህ ነፍሳቸውን በአጸደ ገነት ያኑር። አመሰግናለሁ። አቶ በድሉ በበኩላቸው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአውስትሬልያ ምስረታ ጽንሰ ሐሳቡም ግብሩም የሊቀ ዲያቆን ፊሊፕ ጆን ኒውማን እንደሆነ በማኝነት በመግለጥ ሐዘንና ምስጋናቸውንም አክለው አቅርበዋል። ፊሊፕ ኒውማን በራሱ በግሉ አስቦ ሁሉ ነገር ጨርሶ የኢትዮጵያን ቤተ ክርስቲያን በአውስትራሊያ እንዲመሰረት ያደረገ ግለሰብ ነው። ይህ መዘንጋት የለበትም። እንዲያውም እኔ የሚቆጨኝ ነገር ቢኖር ደጋግመን ሳንጠይቀው ጊዜ ስትልም አንድ ለው ለምሳሌ ምንድነው የተፈጠረው? እኔን ኢንተርናሽናል ኢኩሚኒካል አሶሲሽን የሚባላል የተለያዩ ኦርቶዶክስ፣ ኢስተን ኦርቶዶክስ የሚባሉ አምስት ይህን የአሴሪያ፣ የኢትዮጵያና የግብጽ ቤተክርስቲያን አባል የሆኑበት የእንግሊካንና የካቶሊክ ቸርች አባል የሆኑበት ስብሰባ ነበረ መልበን ውስጥ እዛ የኢትዮጵያን ቤተክርስቲያን የሚወክል ካህን ስለሌለ እስኪ አንተና ብለው እኔን ጠሩኝ የግብጹ ቄስ ነው እኔን የጠራኝ እዛ እያለሁኝ ፊሊፕ ኒውማን እዛ ስብሰባ ላይ እያለን ከቀጥታ ከኤርፖርት በታክሲ እኛ ጋ መጣ ሲመጣ ሲያየኝ እኔ ብቻ ነኝ ጥቁር ያለው ኢትዮጵያ መሆኔን አውቋል አጠገቤ መጣና ቁጭ አለ ኢትዮጵያ አይደለህም ወይ አዎ ነኝ አሁን ከአዲስ አበባ ነው የመጣሁት የደቡብ ሱዳን የእርቅ ድርድር ከሚያደራድሩት አንዱ እሱ ነበረ እና ጊዜያዊውን ፓትሪያሪ ከአነጋግሬያቸው እዚህ መልበን ቤተክርስቲያን ለኢትዮጵያኖች እንዲቋቋም ፈቅደዋልና አለኝ። እኔ ደግሞ አይ እኛ በጣም ጥቂት ነን፣ ብዙ ሰው ስራ የለውም በአሁኑ ሰዓት ቤተክርስቲያን ማቋቋም አንችልም ስለው ባጭሩ አይ ግድ የለም የመጀመሪያውን ሁለት አመት እኛ እንረዳቸዋለን ከዛ በኋላ ያው ራሳቸው ትችላላቸዋለ እና ምን ላደርግ የሆነ ደብዳቤ ከኢትዮጵያ ኮሚኒቲ አጽፈህ አምጣና ጥያቄ አቅርብልን እኛ እንጀምራለን አለኝ። አደረው እዛ አዲስ አበባ ያለው የአንግሊካን ቤተክርስቲያኑ እና ይሄ ፊሊፕ ኑማን ሁነው ሁሉን ነገር አስፈቅደው ከዛ አንድ ዲያቆንና አንድ ቄስ እንዲመጡ ስምምነት ተደረገ። ከዛ የዲያቆኑ ሀይለሉል ነው ቄሱ መልአከ ታቦር ናቸው፣ ነፍሳቸውን ይማርና እነሱ እንደሚመጡ ሲታወቅ ሚኒስትሮች ከእኔ በቀር ማንም ሰው አያውቅም ነበር ይሄንን። ከዛ እኔ ኢትዮጵያን ኢትዮጵያኖችን ሰብስቤ ፉትስክራይ ያው ቤተክርስቲያን ልናቋቁም ነው፣ ሊመጡልን ነው ሁሉ አንድ ዲያቆን እንድቄስ አልኩኝ። ያው እንደምታውቀው ትንሽ በመካከላችን ጭቅጭቅ ነበረ። አንደኛው ዋናው እንዴት ሳትነግረን፣ ሳንሰበሰብ፣ ሳታማክረን ይሄንን ታደርጋለህ አሉኝ። እኔም ነገርኳቸው። ብዙ ጭቅጭቅ ነው። አሁን ሰዎቹ እየመጡ ናቸው፣ ተሰብስበን ብንቀበላቸው ይሻላል። ደቁነ ሰው ምረጡና አብሮኝ የሚሰራ ኮሚቴ እና አቋቁም አልኳቸው። ወዲያው ስብሰባው መኮንንንና አለምሸትን መረጡ። ከኔ ጋር አሁነን ስራ ጀመርን። ከዛ ያው እንደሚታወቀው መድኃኔዓለም ቤተክርስቲያን ተቋቋመ። ፊሊፕ ኒውማን ቃል በገቡት መሰረት ለመጀመሪያ ሁለት አመት ሁሉን ነገር አብዛኛውን ቻሉልን። ከዛ በኋላ ደግሞ የኛ ሰው ተብሎ እየተረባረበ የመጀመሪያው ቤተክርስቲያን በአውስትራሊያ መድኃኔዓለም ተመሰረተ። አሁን ያው እንደሚታወቀው በርከት ያሉ ቤተክርስቲያኖች ተመስርተዋል። ይህ የኚህ ሰው ፅንሰ ሀሳቡም የራሳቸው ነው። ሁሉን ነገር ያቀነባበሩ የጨረሱት ራሳቸው ናቸው እና በጣም ትልቅ ሰው ነው ያጣ ነው። በጣም ያሳዝናል። በጣም በጣም እኛ ኢትዮጵያውያን ነፍሳቸውም አጸገነት ያኖሩልን መቼም እንዲህ አይነት ሰው ወደ ጽድቅ እንጂ ወደ ሌላ እንደማሄድ እርግጠኛ ነኝ። ስለሳቸው ታሪክ ስለሳቸው ጥረት ስለሳቸው ስራ ለመናገር ብዙ ጊዜ ይፈጃል። አሁን እንደው ባጭሩ ይሄን ይመስላል ማለት ነው።